ኢቦላን ለመዋጋት ወደ ምዕራብ አፍሪቃ ይጓዛሉ ለተባሉት ከሁለት መቶ በላይ ሐኪሞችና ሌሎችን ባለሙያዎች አሁን በአዲስ አበባ ሂልተን አሸኛኘት እየተደረገ ነው። ሶሎሞን አባተ የኢትዮጵያን የኢቦላ ምላሽ ማስተባበሪያ ተቋሙን የማኅበረሰብ ጤና ኢንስቲትዩት የህዝብ ግንኙነት ዲሬክተሩን አቶ አቤሌ ሻነህን ማምሻውን አግኝቶ አነጋግሯቸዋል ወደ ውይይቱ እንለፍ አቶ አቤሌ ሻነህ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የህዝብ ግንኙነት ዳይሬክተር እንደምን አመሹ እንደምን አመሻ ሰለሞን ሰላም ነው እግዚአብሔር ይመስገን አሁን የደወልኩ ለወት ሰሞኑን ከኢቦላ ጋር በተያያዘ እየተሰሩ ያሉት ስራዎች ምን ሁኔታ እንዳላቸው ለመጠየቅ ነበረ ከወትሮ የተለየ አዲስ ነገር የለም ያው እንደ ወትሮ ሁሉ የሚደረገው የቅድመ ጥንቃቄ ስራ አለ። አሁንም ቦሌ ዓለም አቀፍም በደረቅ ወደብ ወይም ደግሞ በቦርደር አካባቢ የሚደረገው ወደ ውስጥ የሚገቡ ሰዎችን የመፈተሹ እና የመለየት ስራ አሁንም ተጠናክሮ አሁን እንደቀጠለ ነው። በየተለያዩ ቦታዎች ደግሞ ማህበረሰቡን የማንቃት እስካሁን ድረስ ያልተደረሱ የህብረተሰብ ክፍሎችን ወይም ግንዛቤ ያልተፈጠረበትንም አካባቢ እንዲሁ በየክልልም አዲስ አበባም ይሄው ስራ እንደተለመደው ተጠናክሮ እየተሰራ ነው የሚገኘው። አቶ አቤል፣ አንዳንድ ጊዜ እንደዚህ ለተራዘመ ጊዜ የሚቆዩ ወረርሽኞች ሲኖሩ እየተለመደም ሊሆን ይችላል ወይም ደግሞ የተረሳ ሊመስልም ይችላልና የመዘናጋት አይነት ሁኔታ ሊፈጠር ይችላል። እንደዚህ አይነት ነገር እንዳይኖር በቅርብ የመከታተል የማንቃትና የመጎትጎት የመቀስቀስ የክትትል ስራዎች በትክክል ይካሄዳሉ። በየቀኑ አሁን በእኛ በጤና አጥበቃ ሚስቴር ሚኒስቴር በኩልና ይህንን ለመስራት በሚንቀሳቀሰው የተለያየ ንዑሳን ኮሚቴዎች በኩል ስራው የመዘናጋት ባህሪ የለውም። ለምን ህመሙ ተከሰተባቸው በሚባሉ አካባቢዎች ጠፍቷል ተብሎ በዓለም ጤና በቃ ድርጅት እስካልተረጋገጠ ድረስ ያለን ከሰዎች ጋር የሚኖረን ግንኙነት ስለማይቋረጥ እና ስለሚኖርም እና ይህ በሽታ ደግሞ በየት አካባቢና መቼ ሊገባ እንደሚችል ስለማናቅ ሁልጊዜ የምንሰራው ስራ የመከላከሉን ስራ አጠናክሮ መቀጠል ነው። ስለዚህ ይሄ አንተም ለመግለጽ እንደሞከርከው በተራዘመ ቁጥር የሚያሰለች መስሎ ቢታይም፣ ነገር ግን ከገባ ደግሞ የሚያስከትለው ጉዳት አደገኛ ስለሆነ ማህበረሰቡን ከዚህ ወረርሽኝ እንዳይጠቃ ለመከላከል የሚደረገው ስራ ያለምንም መዘናጋት ቀጥሏል። ምክንያቱም ኤርፖርት ያለው ፍተሻማ አይቋረጥም። የተወሰነ ተጠርጣሪ ቢገኝ የምናቆይበት ቦታና፣ እዛ ቦታ ላይ የተሰማሩ ባለሙያዎችም የዘወትር ስልጠና ወይም የዘወትር ክትትል፣ ይሄ ነገር ቢከሰት እንዴት ነው የምንወጣው፣ እንዴት ነው የምንተገብረው የሚለው ነገር በየእለቱ የሚከናወን ተግባር ነው በእኛ በኩል። ለመሆኑ አቶ አቤል በሙከራ ላይ ያሉ መድኃኒቶች የሚሆኑ ሌሎች ድንገት ተጠርጣሪ ሰው ቢገኝ ህክምና ላይ ሊውሉ የሚችሉ ግብዓቶች አሏችሁ በእጃችሁ? አሁን ተጠርጣሪ ቢኖር እንዲህ ቢያጋጥም እንዲህ አይነት መድኃኒት ለመስጠት የሚያስችል ቅድመ ዝግጅት ላይ ሀሳቡ ለግን ግን እንዴትና መቼ ይተገበራል የሚለው ነገር የመጀመሪያው የአገራችን እና የጤና ጥበቃም ፖሊሲ ምንድን ነው አክሙ ማዳኑ ላይ ሳይሆን መከላከሉ ነው ደግሞ ቢከሰት ምን ይሆናል የሚለውን ያው በአንዳንድ ደረጃ ሊደረጉ የሚችሉ ቅድመ ዝግጅቶች አሉ ግን በሌለ ነገር ላይ አስቀድሞ እንድናደርጋለን ማለት በጣም አስቸጋሪ ነው። አሁና ዝግጅቱ እሱ ስለሆነ ብታገኙ ምንድን ነው የምትሆኑት? ምን አላችሁ እጃችሁ ላይ ማለት፣ በመድኃኒትም ደረጃ ይሁን ሌሎች እንደዚህ መከላከያ ናቸው የሚባሉ ምን ታደርጉት አላችሁ? ያንን ሰው ተነጥሎ ከመቀመጥ የመጀመሪያው ነገር፣ እንደዚህ አይነት ሰው እንግዲህ ምልክቶችን ማሳየት ከጀመረ እንደ ሰውየው የመታመም ደረጃ በደረጃ የሚወሰዱ ተጓዳኝ ወይም ደግሞ ሊያግዙ የሚችሉ የሕክምና ሰጣት ስርዓቶች አሉ። እነሱን ነው የምንተገብረው እንጂ ይሄ አሁን ድረስም ቢሆን በብዙ ዓለም ሀገር መድኃኒቱ እየተሰጠ አይደለም። በአንዳንድ ሀገሮች ለምሳሌ በሙከራ ላይ ያሉ መድኃኒቶች የሚሰጡበት ሁኔታ አለ። ቀደም ሲል ከታመሙ ሰዎችም ደም ወስዶ ለሕሙማኑ የመስጠት አሰራርም አለ። እንደዚህ እንደዚህ አይነት ዝግጅቶች ያሉባቸው ሀገሮች አሉ። አሜሪካም ውስጥ አውሮፓም አፍሪካም ውስጥ አሁን እየተሰራባቸው ያሉ ማለት ናቸው። አዎ፣ እነዚህ የምትላቸው አገሮች አሁን በአንድ በሌላ መንገድ በሽታው ተከስቶ ምንነቱ የታየባቸው ናቸው። እና እነሱ በእርግጥ እንዲህ አይነት ነገር ከተሞክሯቸውም ደርሶ የሚያዩትና ገብተውበት፣ አንዳንዶቹ የተቆጣጠሩት፣ አንዳንዶቹ ደግሞ ገና በመቆጣጠር ሂደት ላይ ያሉ ስለሆነ አሉ የሚባሉ አማራጮችን ሁሉ ከመሞከሩ ወደኋላ አይሉም። እነሱ እኛ ጋር እስካሁን ድረስ አሁን በምትለው ደረጃ ይህም አልተከሰተም። ትልቁ እኛ ልናደርግ የምንፈልገውና ምን እየሰራ ነው ያለ ነው እንዳይከሰት ወይም ደግሞ ሀገራችን እንዳይገባ መከላከል ስራ ነው። ከገባ ግን ያው በሌሎች አካባቢዎች ተሞክሮ ስራ ላይ የዋለን ነገር ለማድረግ ወደኋላ አይባልም። ዋናው አላማ ሰው ማዳን፣ ሰው ማትረፍ ስለሆነ አሉ የሚባሉ በዘመኑ አሉ የሚባሉ ቴክኖሎጂዎችን ሀገራችን ከመጠቀሙ ወደኋላ አትልም። ለዚህም አንዱ ማሳያ ኮ ኤርፖርት ውስጥ ያለው የመለያ መሳሪያ፣ አሁን ዘመኑ ካፈራቸው አንዱ አሉ ከሚባሉት የመጨረሻው ደረጃ የሚገኝ መሳሪያ ነው። ያንንም ያደረግነው እንግዲህ በሽታው እንዳይገባ ለህብረተሰባችን የምናደርገውን መከላከል አጠናክሮ ለመቀጠል ከሚል እሳቤ ነው። ግልጽ ነው እሱ። ነገር ግን መደረጉ አይቀርም ማለት ነው። ሌላው አቶ አቤል ኢትዮጵያ ከሁለት መቶ በላይ ሐኪሞችን እና ነርሶችን ወደ ምዕራብ አፍሪካ እንደምትልክ ቃል ሰርታ ነበር። ከዚህ በፊት ስልጠናም እየተሰጣቸው እንደሆነ እርስዎም ገልጸውልን ነበረ። ለመሆኑ ትልካለች ወይ ሳት ልክም ኢትዮጵያ እነዚህን ሀኪሞችና ሌሎች ይላካሉ? አሁን እንግዲህ ሰለሞን፣ አሁን እኔ የደወልክበት ሰአትና እንትኑ አልተገጣጠምም እንጂ ምናልባት ነገ ወይ ከዛ በኋላ ብትደውል ኤግዛክትሊ ቁጥሩ ቁጥራቸው ሁለት መቶ አስር ነው አስራ አምስት ነው የሚለውን ነግርህ ነበረ። እና ይሄ ምንድን ነው አንተም ልሰማው ትችላለህ። አሁን ዛሬ አመሻሽ ላይ በሂልተን ሆቴል አሸኛኘት ፕሮግራም አለ። ስንት ናቸው ዛሬ የሚሄዱት? ያው ወደ ሁለት መቶ አስር ገደማ ነው። ሁሉም ናቸው የሚሄዱት ወይስ ባለፈው በሁለት ቡድን እንደሚሄዱ ነበር እና እዛ ላይ ይህን አስመልክቶ እንግዲህ ምን ምልህ ቁጥሩንም ስብጥሩንም የተልኳቸውንም አላማ በሚመለከት ምናልባትም በኢትዮጵያ ውስጥ ያለውን የመከላከሉን የቅድመ ዝግጅት ስራ የሚያስተባብሩትና የሚመሩት ምክትል ጠቅላይ ሚኒስትሩ ወይንም የጤና ጥበቃ ሚኒስትሩ ተገኝተው እንግዲህ አሸኛኘቱ ፕሮግራም ላይ መመሪያም አመራርም ይሰጡበት ይሆናል ብዬ ነው የማስበው እና የነሱ ከእነሱ መግለጫ በኋላ ትክክለኛ ቁጥሩን፣ የሚቆዩበትን ዘመን፣ አካሄዳቸውን በሚመለከት ዝርዝር መረጃ ታገኛለ ብዬ አስባለሁ። በስንት ሰዓት ተጀምሮ በስንት ሰዓት ያልቃል? የአሸኛኘቱ ስነ ስርዓት በስንት ያልቃል? የሚል እንትን የለም። እንደሚጀመር ማቀው አስራ ሁለት ሰዓት ተኩል በኋላ ነው ተጀምሯል ማለት ነው ማለት ነው። አሁን ሊጀምር ይችላል። እኔ ወደዛ ለመሄድ እየተዘጋጀው ነው። እንግዲህ እሺ፣ አቶ አቤል ሻነህ በጣም አድርጌ አመሰግናለሁኝ በዚህ ሰዓት። እኔም አመሰግናለሁ ሰለሞን፣ እግዜር ይስጥልኝ። አሜን። ነገም ደውዬ እከታተላለሁኝ አዳዲስ። ይቻላል ይቻላል። እኔም በቂ መረጃዎችን አሁን ዛሬ ባለው ስነ ስርዓት ላይ ያለኝን መረጃ አሰባስቤ ለምጠይቀው መንገድ ለማቅረብ ዝግጁ ነኝ። አመሰግናለሁኝ፣ አቶ አቤል፣ ደህና እምሽው። እኔም አመሰግናለሁ ሰላም ደርልኝ።